የሰብአዊ መብት ኮሚሽኑ የምርመራ ሪፖርት የሚያስረዳው ለደረሰው ቃጠሎ መነሻ ምክንያት በእስር ቤቱ የአስተዳደር አካላት በአተት በሽታ ምክንያት ከቤተሰብ ምግብ አይገባም የሚል ማስታወቂያ መለጠፉ እንደሆነ ገልጾ እሳቱን ያቀጣጠሉት ደግሞ ቀደም ሲል ተደራጅተው የነበሩና በከባድ ወንጀል የተጠረጠሩ ሰዎች ናቸው ይላል። እሳቱ ከተቀጣጠለ በኋላም አስራ ሁለት እስረኛ ላይ በር ዘግተው አቃጥለዋል። በፌሮ ብረትም መጥተው አንድ ሰው ገድለዋል ብሏል። አደጋው ከደረሰ በኋላ ደግሞ የማረሚያ ቤቱ ጠባቂዎች ወደ እስረኛው ተኩሰዋል። በዚህም ሁለት ሰው በጥይት ገድለው ስምንት ሰው አቁስለዋል። አስለቃሽ ጭስም ወደ እስረኛው ለቀዋል የሚል ነበር። እንዲሁም እስረኞቹ ከአደጋው መትረፍ በማይችሉበት ሁኔታ ተቃጥለውና ከስለው ሕይወታቸው አልፈዋል ብሏል። በተጨማሪም ተቀጣጣይ ነገሮች ወደ እስር ቤቱ እንዳይገባ ቁጥጥር አላደረጉም ብሎ የማረሚያ ቤቱን ጠባቂዎችና ትዕዛዙን የሰጡት ኃላፊዎች በሕግ ሊጠየቁ ይገባል ብሏል። በቂሊንጦ የእሳት ቃጠሎ ተጠርጥረዋል በሚል 38 እስረኛ ተከሳሾች በአንድ መዝገብ፣ 121 እስረኛ ተከሳሾች ደግሞ በሌላ መዝገብ፣ በአጠቃላይ በሁለት መዝገብ ተከሰው ፍርድ ቤት በመቅረብ ላይ ናቸው። በ38 ሰዎች ዝርዝር ውስጥ ከተከሰሱት የሁለቱ ጠበቃ የሆኑት አቶ ሰዒድ አብደላን ስለ ሪፖርቱ ጠይቂያቸው ነበር ተከሳሾቹ ከዚህ በፊት በነበረው የእምነት ክደት ቃላቸውን ሰጥተው አሁን ምስክር ለመስማት ከግንቦት ሀያ አራት ባሉት ጊዜያቶች ውስጥ እያንዳንዱ ምስክር እንዲሰማበት ነው የተቀጠረው ያለው ሁኔታ። ተከሳሾቹም ድርጊቱን ያለመፈጸማቸውን ድርጊቱን የፈጸመውን ሰው ያዩ መሆኑን በአብዛኞቹ ተናግረዋል። ድርጊቱ በምን አይነት ሁኔታ ተፈጸመ፣ እንዴት ተፈጸመ፣ ማን ፈጸመው የሚለውን እኛ ምስክር ልንሆን የሚገባን ሰዎች እንጂ ልንከሰስ የሚገባን ሰዎች አይደለንም። ተመርጠን አማራ የሆነው ግንቦት ሰባት ተብሎ ሙስሊም የሆነው አልሸባብ ተብሎ እንደዚሁም ኦሮሞ ነው ተብሎ ተመርጠን ነው እዚህ ውስጥ የተካተት ነው እንጂ ድርጊቱን አልፈጸምንም፣ ድርጊቱን ማን እንደፈጸመ እናውቃለን ብለው ቃላቸውን ሰጥተዋል። ፍርድ ቤቱም አቃቢ ሕግ አስተያየት እንዲሰጥበት አድርጎ አቃቢ ሕግም ተከሳሾቹ ክሱን የካዱ በመሆኑ ምስክር አለኝ ምስክሮቼን አሰማለሁ ብሏል። ያው ይሄ በተቀጠረበት ሁኔታ ነው። የሰብዓዊ መብት ኮሚሽን መግለጫ ያወጣው ያ ሪፖርት ነው። እኛ በሪፖርት ደረጃነት ነው የምናየው ከፍርድ ቤቱ ጉዳይ ጋር ያው የሚገናኝ ነገር አይደለም። በአጠቃላይ በታሳሪዎች የተፈጸመ መሆኑን የሚገልጽ እንጂ እነከሌ ናቸው ብሎ ያው በዝርዝር ያወጣው ነገር ስለሌለ እኛም ሪፖርቱን የምንቃወምበት ወይም ደግሞ እኛን ጥፋተኛ አድርጎናል ከፍርድ በፊት የምንልበት ሁኔታም አይኖርም። ተከሳሾቹ ያው ምስክር ተሰምቶባቸው ፍርድ ቤቱ የፍርዱን ሂደት ካየ በኋላ የሚወስነው ጉዳይ ነው። አቃቤ ሕግ በተከሳሾቹ ላይ ያቀረበው ክስ እና የሰብአዊ መብት ኮሚሽን ያቀረበው ሪፖርት ላይ ያለውን ልዩነት እንዲያስረዱኝ ለአቶ ሰኤድ ጥያቄ አቅርቤላቸው ነበር። አጭር ጊዜ ውስጥ እንደተደራጁ ነው የሰብአዊ መብት ሪፖርት የሚያሳየው። ክሱ ላይ ግን ከሁለት ሺ ስምንት ጥር ጀምሮ በህቡዕ ተደራጅተው ውስጥ ግንቦት ሰባት ኦነግና የአልሸባብ ተወካይ ሆነው እንዳስፈጸሙ ነው ክሱ ላይ የተጠቀሰው። ግን ያው መደራጀታቸውን በመግለጽ በኩል ያው የሰብዓዊ መብት ኮሚሽን የሰጠው መግለጫ እና ክሱ ላይ ያለው ነገር መደራጀቱን ያሳያል። በክሱ ላይ የተጠቀሰው ይህንን አጋጣሚ ተጠቀሙ እንጂ የተደራጁት ከጥር ሁለት ሺህ ስምንት ጀምሮ ነው ነው ይህን ለማድረግ አጋጣሚ ሲጠብቁ ነበር። በዚህ አጋጣሚ ይህንን ፈጽመውታል የሚል ነው ክሱ ላይ አቶ ሰኢድ በፍርድ ቤት የተያዘን ጉዳይ ዝርዝር ነገር ውስጥ ገብተው ለመናገር እንደሚያስቸግራቸው ገልጸዋል። ከዚህ ቀደም በነበረው ቀጠሮ ተከሳሾቹ የእምነት ክህደት ቃላቸውን ከሰጡት የተወሰኑትን እንዲነግሩን ጠይቄያቸው ነበር። አንድ ተከሳሽ ቄስ ነበርኩኝ፣ ቄስ ትምህርት ቤት ውስጥ ነኝ። የአንድነት ፓርቲ የህዝብ ግንኙነት ኃላፊ ነበርኩኝ ጎንደር ውስጥ። እኔ ቄስ ቤት ውስጥ ስላደኩኝ እንዲህ አይነት ድርጊት ለመፈጸም ያለኝ ታሪኬም የሃይማኖት ጥብናዬም የሚፈቅደው አይደለም። ግን ይሄኛውን ድርጅት የፈጸሙትን ሰዎች ደግሞ ቻለው ማን እንደሆነ በምን አይነት ሁኔታ እንደተፈጸመ፣ ብዙ ሰዎች የተገደሉት በጥይት ነው እያየን አይናችን ላይ አብረን የነበርናቸውን አብረን የታሰርናቸውን የምንተሳሰበውን ጓደኞች ነው ገደላቸው የተባልነው። ስለዚህ ይህ ፍጹም ሀሰት ነው የሚል አስተያየት ሰጧል። እንዲሁም አንድ ሌላ ተከሳሽ ለኢትዮ ኤርትራ ጦርነት በነበረ ጊዜ ወታደር የነበረ የተዋጋ መሆኑን ገልጾ ያደግኩበት እኔ ለሀገሬ ሀገሬን ሞድ ለሀገሬ የታገልኩኝ ሰው ነኝ። ሀገሬን ያገለገልኩኝ ሰው ነኝ። ዜጎቼ ላይ እንዲመፈጽም አይደለሁም። ይህ ስብና የለኝም። መንግስት እንዲህ አይነት ሰዎች ሰብአዊ መብት ጥሰት ዜጎች ላይ እንደሚፈጽም ሳውቅ በመቃወሜ ምክንያት ታስሬ ያለው አሁንም ደግሞ ውስጥ ሙኜ ሰብአዊ መብት ጥሰት መኖሩን ስለምቃወም ባልሰራሁት ስራ ገደልክ ተብያለሁ። የገደሉ ሰዎችን አጋልጣለሁ በምልበት ጊዜ ገደልክ አቃጥላል ተብዬ ተከስሻለሁ የሚል ረዘም ያለ ንግግር ያደረጉ ሰዎች አሉ። ከሁለቱ መዝገቦች ወደ ሀያ ስድስት የሚሆኑ እስረኞች ጠበቃ የሆኑት አቶ ወንድሙ ኢብሳን በዚሁ የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርት ላይ አስተያየት እንዳላቸው ጠይቄያቸው ነበር። እንደተመለከተ ጉዳዩ በፍርድ ቤት እስከተያዘ ድረስ ፍርድ ቤቱ አንድ ነገር እስከምል ድረስ አስቀድሞ ይ ነው ያ ነው ማለት አይቻልም። ነገር ግን ከሕግ አንጻርና ከተጨባጭ ሁኔታ በመነሳት በኢትዮጵያ ውስጥ ከሚገኙት ማረሚያ ቤቶች እጅግ ከፍተኛ ጥበቃ የሚደረግለት የቃሊቲ እስር ቤት ነው። ይሄ ቅርንጫፍ የሚባለው ቃሊቲ እስር ቤት ስላለ አንድ ቅርንጫፍ ነው። ካልሲ ጭምር ከፍተኛ በጽሁፉም ጭምር ነው። በእስር ቤቱ በር ላይ ከፍተኛ ጥበቃ የሚደረግለት በሚባለው ነገር ቆሎ በእስረኞች በኩል ሪፖርቱ የገለጸው ነገር የአላሳመነኝም። ምክንያቱም ቤተሰብ እሁድና ቅዳሜ ታሳሪዎቹን በሚጠይቁበት ጊዜ ህጋዊ የተከሰሱበትን ወረቀት እንኳን ወዲህ ወደ ውስጥ ወደ ውጭ ማስገባት ማስወጣት አይቻልም። በቃሉ እንኳለጥ ሰነ ንግር አድርጎ ምግብ ብቻ ተቀባብሎ ነው የሚለያዩት እና እንዲህ አይነት ጥብቅ ሁኔታ ባለበት ማረሚያ ቤት አሁን ሪፖርቱ ላይ የተገለጸው ነገር በእውነቱ አላሳመነኝም። እዚህ እስር ቤት ውስጥ ያሉ ሰዎችም አራት ሰዓት ይጠበቃሉ። ሌት ተቀን ይጠበቃሉ። ስለዚህ እስረኞቹ የተባለውን ነገር እንዴት እንደሚያደርጉ እግዚአብሔር ከሚያውቅ በቀር ሪፖርቱ እኔም በባኩሎ እንዲበል እንደጊ ባላሙ አላሳመነም። አቶ ወንድሙ ኢብሳ እነዚህ እስረኞች ፍርድ ቤት በቀረቡበት ወቅት ለፍርድ ቤቱ ሰጥተውት የነበረውን የእምነት ክህደት ቃል እንዲህ ያስታውሳሉ። ነገሩን ልጥቀስልኝ። ተከሳሾቹ ከመቶ ሀያ አንዱም ሰዎች፣ ሰላሳ ስምንቶቹም ሰዎች በተለያዩ ቀጠሮዎች ላይ ሲቀርቡ ግድያውን አልፈጸምንም፣ ግድያውን የፈጸሙት የሰዎች ስም እየጠሩ ኢገሌ ኢገሌ የሚባል ነው። ይሄውና እዚህ ቤት ውስጥ ተቀምጠዋል። እነዚህ ሰዎች ይጠየ ይመርመሩልን እኛ አልገደልንም። ሰዎቹን የገደሉት እገሌ ናቸው። ተደብድበን ተጠቅጠን፣ በጉልበት ነው እመኑ ተብለን የፈረምነው ፍርማችንን ተቀባይነት ሊኖረው አይችልም። በፍጹም እኛ ከዚህ ነጻ ነን፣ በፍጹም አላደረግንም ነው የምሉት። እሱም በኋላ ደግሞ አንድም እንዳይመረመር ተደርጓል። ቢመረመሩ ኖሮ በእሳት የሞተውና በጥይት የሞተው ይታወቅ ነበረ። ይሄን ግድያ የፈጸመው ሌላ አካል ነው እነ ስም ይጠራሉ። እኔም መጥራት ላይ ህጉ አይመቸኝም እንጂ ተከሳሾቹ ከዚህ ቀደም ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም፣ እንዲያውም እጅግ ዘግናኝ የሆነ ድብደባ ተፈጽሞብናል በማለት ለፍርድ ቤቱ አቤቱታ ማቅረባቸውን ጠቅሰን መዘገባችን ይታወሳል። በትናንትና እውነት ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ የሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዳይሬክቶሬት ዳይሬክተር አቶ ብርሃኑ አባዲን ስለ ሁኔታው ጠይቄያቸው ነበር። በፍርድ ቤት በተያያዘ ጉዳይ ጣልቃ አንገባም ብለው ነበር። ኮሚሽኑ ማረሚያ ቤቱን በተመለከተ ላወጣው ሪፖርት አስተያየታቸውን እንዲሰጡን የፌዴራል ማረሚያ ቤቶች አስተዳደር የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋር ተደጋጋሚ የስልክ ሙከራ አድርገን ስልካቸው ባለመነሳቱ ሲመጡ ምላሻቸውን ማካተት አልቻልንም።